ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 28 2012 ዓ ም ዝግጅታችን ጀመረ የጆርጅ ፍሎይድ ስርዓተ ፍትሀት ተካሄደ ስነ ስርዓቱ ላይ ከተሰማው መዝሙር የተቀነጨበን የሰማችሁት ሙሉውን ዘገባ በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በርከት ያሉ የህወሓት ታጣቂዎች ከኦነግ ሸኔ ጋር ተደባልቀው እየተንቀሳቀሱ ነው ሲል የኦሮሚያ ክልላዊ መንግስት ወንጅሏል። የክልሉ ምክትል ፖሊስ ኮሚሽነር ግርማ ገላን ከስልጠና ቦታ ጠፍቶ የመጡ ወጣቶችም ማን እንዳሰለጠናቸውና ተልኮ እንደሰጣቸው በግልጽ ይናገራሉ ሲሉ ለመገናኛ ብዙሃን ገልጸዋል። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኳል። በኢትዮጵያ ገዢ ፓርቲ ብልጽግናና በትግራይ ክልሉ ህወሓት መካከል ያለው ልዩነት እዚህ ደርሷል። የኦሮሚያ ክልል ፖሊስ ኮሚሽን ትናንት የሰጠው መግለጫ ህወሓትን ታጥቆ እስከ መንቀሳቀስ ከአማጼ ቡድን ጋርም ተቀላቅሎ እስከ መተኮስ በሚደርስ የጦር ተግባር የሚሆን ወንጀል ነው። በምዕራብ ኦሮሚያ ከሚንቀሳቀሰው ኦነግ ሸኔ ጋር የህወሓት ታጣቂዎችን መኖራቸውን ነው የክልሉ ምክትል ፖሊስ ኮሚሽነር ግርማ ገላን የተናገሩት። በምዕራብ ኦሮሚያ አካባቢ ላይ እጅግ በጣም በርከት ያሉ የህወሓት ሰራዊቶች ከኮኔክሽኔ ጋር በመደባለቅ እንቅስቃሴ ላይ እንዳሉ ሙሉ መረጃ አለን። በዚህ ላይም ደግሞ ተመልምለው ሄደው ስልጠና ወስደው ከስልጠና ቦታ ጣፍቶ መጥቶ በእጃችን የሚገኙ በርካታ ወጣቶች አሉ። ማን እንዳሰለጠናቸው በግልጽ ይናገራል። ማን ተልእኮ እንደሰጣቸው በግልጽ ይናገራል። ስለዚህ ኦሮሞ ነፃ ለማውጣት ከሆነ ትላንት ሌላውን ጥገኛ እያልክ እያሸማቀቅ ዛሬ ሳንተ መጠቃት ለምን አስፈለገ የሚለውን ጥያቄ የኦሮሞ ሕዝብ መጠየቅ አለበት ማለት ነው። በዚህ ጉዳይ ላይ የተጨማሪ ማብራሪያ ለማግኘት ወደ ተለያዩ የኦሮሚያ ክልል የጸጥታ ኃላፊዎች ደውያለው እንደ ተሳካ እመለሰበታለሁ። ከትግራይ ክልል የኮሚኒኬሽን እንደዚሁም የፍትህ ቢሮ ኃላፊዎች ምላሽ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ከተሳካ ከሁለቱም አካላት አስተያየት ጋር ለመመለስ እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 5798 የላቦራቶሪ ምርመራ 169 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኝባቸው ሰዎች ቁጥር 1805 ደርሷል ይላል የኢትዮጵያ የጤና ሚኒስቴር ያወጣው መረጃ። ቫይረሱ የተገኘባቸው ከአንድ ዓመት እስከ 78 ዓመት የእድሜ ክልል ውስጥ የሚገኙ ሰዎች 111 ወንዶችና 58 ሴቶች ናቸው። 168 ኢትዮጵያውያንና አንድ የአሜሪካን ሀገር ዜጋ ናቸው። ከእነዚህም ውስጥ 138 ከአዲስ አበባ፣ አራት ከትግራይ፣ አራት ከደቡብ፣ 11 ከኦሮሚያ፣ ስድስት ከአማራ፣ አንድ ከሃረሬ እና ሶስት ሰዎች ከሶማሌ ክልል ናቸው ሲል የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ኤርትራ ውስጥ ደግሞ ከግንቦት 9 እስከ ግንቦት 26 በ4659 ቤተሰቦች ላይ አንዳንድ ሰው እንደ ማሳያ በመውሰድ በተደረገ ምርመራ አንዲት ሴት በኮቪድ-19 መያዟ ተረጋገጠ። ከእሷ ጋር ንክኪ በነበራቸው 13 ሰዎች ላይ ምርመራ ከተደረገ በኋላ ባለቤቷም በበሽታው መያዙ እንደተረጋገጠ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታወቀ። በዚህም በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር ወደ 41 ከፍ ማለቱን ዘጋቢያችን ብርሃን በርሀ ከአስመራ በላከው ዘገባ ጠቁሟል። ዝርዝሩን እንስማ። በሕክምናና ጤና ሳይንስ ኮሌጅ እና በኤርትራ ብሔራዊ የጤና ላቦራቶሪ በጋራ ትብብር በተደረገው የሁለት ሳምንት የኮሮና ቫይረስ ምርመራ በአስመራ ከተማ ከሚኖሩ 4659 ቤተሰቦች አንዳንድ ሰው እንደ ማሳያ በመውሰድ በተደረገው ምርመራ አንድ ሴት በኮቪድ-19 መያዟ እንደተረጋገጠ ከፍተኛ ግብረ ኃይሉ ገልጸዋል። ባለቤቷን ጨምሮ ከእሷ ጋር ንክኪና ግንኙነት የነበራቸው አስራ ሶስት ሰዎችም ተጠርጥረው በለይቶ ማቆያ ከገቡ በኋላ በተደረገላቸው ምርመራ ባለቤቷን መያዙ እንደተረጋገጠ ከፍተኛ ግብረ ኃይሉ አስታውቋል። እስካሁን በተደረገው ምርመራ የተገኘው ውጤት አበረታች እንደሆነና ገና በጅምር ላይ እንዳለ መዘንጋት እንደሌለበት የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታውቋል። የኮሮና ቫይረስ ክስተትን ተከትሎ የአየር በረራ እንዲቋረጥ ቢደረግም በየብስና በባህር የሚደረግ የሰዎች እንቅስቃሴ ባለማቋረጡ ባለፉት ወራት በተለያዩ የኤርትራ ክፍሎች በተከፈቱ 81 የለይቶ ማቆያ ማዕከላት እስከ ማክሰኞ ግንቦት 25 ባለው ጊዜ 5270 ሰዎች እንደገቡና ከነዚህም 3477ቱ ወደ ወደየቤታቸው እንደተሸኙ፣ የተቀሩት 1793 ደግሞ በለይቶ ማቆያ እንደሚገኙ ከፍተኛ ግብረ ኃይሉ አስታውቋል። የኮቪድ-19 ስርጭት መጠን በዓለም ይሁን በአጎራባች አገራት ከቀን ወደ ቀን በፍጥነት እያሻቀበ በመሆኑ መዘናጋት እንደማያስፈልግና ከፍተኛ ጥንቃቄና ትኩረትን እንደሚጠይቅም ከፍተኛ ግብረ ኃይሉ አሳስበ የኮቪድ-19 ምርመራው በሚቀጥሉት ሳምንታት በድንበር አካባቢ በሚገኙ ከተሞችና በሌሎች ላይ በተራዘመ ጊዜና በስፋት እንደሚቀጥል ያስታወቀው ከፍተኛ ግብረ ኃይሉ ላለፉት ሁለት ወራት ጸንተው የቆዩትን ክልከላዎችና እገዳዎችን በሂደት ቀስ በቀስ የማላላት እርምጃ እንደሚወስድ አስታውቀዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአፍሪካዊው አሜሪካዊ ጆርጅ ፍሎይድ በሚኒሶታ ሚኒያፖሊስ በፖሊሶች እጅ እያለ መሞት ምክንያት በመላ ዩናይትድ ስቴትስ ሲካሄድ የቆየው የተቃውሞ ሰልፍ የቀጠለ ሲሆን የትላንት ማታው በአብዛኛው ሰላማዊ እንደነበርና ብዙም የግጭት ተግባር እንዳልታየ ተዘግቧል። ኒውዮርክንና ዋሽንግተንን ባቀፉ የሀገሪቱ ክፍሎች የተካሄዱት የተቃውሞ ሰልፎች ከምሽቱ ሁለት ሰዓት የሚጀምረውን የሰዓት እላፊ ገደብን ጥሶ ያመሹ ቢሆንም ከበፊቶቹ ሰልፎች በተለየ ረጋ ያሉ እንደነበሩ ታውቋል። የዋሽንግተን ዲሲ ከንቲባ ሙሪኤል ቦውዘር በከተማይቱ የተደነገገው የሰዓት እላፊ ገደብ እየተነሳ መሆኑን ገልጸዋል። በቋሚነት ይሁን በጊዜያዊ መልክ ግን ግልጽ አላደረጉም። የአሜሪካ ድምፅ ዘጋቢ ፔኒ ዲክሰን ያጠናቀረችውን ዘገባ ቆንጅታየት ታቀርበዋለች። ካለፉት ቀናት ጋር ሲነጻጸር በሀገሪቱ ዙሪያ ትናንት ማታ የተካሄዱት የተቃውሞ ሰልፎች በአብዛኛው ሰላማዊ ነበሩ፣ በኒውዮርክ ከተማም ጭምር። በዚያ ሰላማዊ ሰልፉ በምሽቱ ሁለት ሰዓት የሰዓት እላፊም ሳይገታ ቀጥሎ አምሽቷል። ፈጽሞ ሁከት አልነበረም። ንብረት ማውደም፣ ቀለም መለቅለቅ የሚባል ነገር አልታየም። ሰላማዊ ተቃውሞ ነው የነበረው። ቀን ላይ ጆርጅ ፍሎይድ ከታቀዱለት በርካታ የመታሰቢያ ዝግጅቶች የመጀመሪያው በሆነው በሚኒያፖሊስ ከተማ በተከናወነው ስነ ስርዓት የመልካም አባትነትና የቤተሰብ አውራነት ታሪኩ ሲወሳለት ውሏል። የሲቪል መብቶች ትግል መሪው ቄስ አልሻርፕተን ጆርጅ ፍሎይድን ነጩ ፖሊስ እረ መተንፈስ አልቻልኩም እያለ የጮኸ አንገቱን በጉልበቱ እንደተጫነው ባጣቀሰ ንግግራቸው ለአሜሪካውያን ሁሉ የሚከተለውን ተማጽኖ አሰምተዋል። ፍሎይድ ላይ የተፈጸመው አድራጎት እዚህ አገር ውስጥ በትምህርት፣ በጤና አገልግሎት እንደ አሜሪካዊ በሁሉም የኑሮ ዘርፍ በየቀኑ የሚፈጸም ነገር ነው። አሁን በጆርጅ ስም ተነስተን ጉልበታችሁን ከአንገታችን በላይ አንሱልን ማለት አለብን። ጆርጅ ፍሎይድን ሕይወቱ እስኪያልፍ በጉልበቱ ተጭኖ የያዘው ፖሊስ ዴሪክ ሾቭን የሁለተኛ ደረጃ ነፍስ የመግደል ወንጀልና ሆን ብሎ ለመግደል ባልሆነ አድራጎት ሕይወት ማጥፋት ወንጀል ክሶች ተመስርተውበታል። ሶስቱ ሌሎቹ ፖሊሶች ፍሎይድን በቁጥጥር ስር ለማዋል ያገዘውን ፖሊስ ጨምሮ በግድያ በመተባበር ወንጀል ክስ ተመስርቶባቸዋል። የጆርጅ ፍሎይድ የቀብር ስነ ስርዓት የፊታችን ማክሰኞ በትውልድ ከተማው በቴክሳሷ ሂውስተን ይከናወናል። ቄስ አልሻርፕተን ከ57 ዓመታት በፊት የሲቪል መብት ትግል መሪው ማርቲን ሉተር ኪንግ ጁኒየር ታሪካዊውን ህልም አለኝ ንግግራቸውን ባደረጉበት በአውሮፓውያን ነሐሴ 28 ቀን ዋሽንግተን ላይ ሰልፍ ለማካሄድ ዝግጅት እያደረጉ መሆኑን ትናንት አስታውቀዋል። ትናንት በሚኒሶታዋ የሚኒያፖሊስ ከተማ በመቶዎች የሚቆጠሩ ሰዎች በጆርጅ ፍሎይድ የሀዘን ስነ ስርዓት ላይ በተገኙበት ወቅት የሀገሪቱ የምክር ቤት አባላት የፖለቲካ አመለካከታቸውን ወደ ጎን ትተው ፖሊሶች ፍሎይድን ለሞት የዳረገውን ኃይል መጠቀማቸውን በግልጽ አውግዘዋል። የሕግ መወሰኛው ምክር ቤት ዲሞክራት አባላት ለስምንት ደቂቃ ከ46 ሰከንዶች ያህል በዝምታ በመቆም ፍሎይድን አስበዋል። የቀድሞ ፖሊስ የፍሎይድን አንገት በጉልበቱ የተጫነው ለስምንት ደቂቃዎች ከ46 ሰከንዶች ያህል ነበር። በሕግ መወሰኛው ምክር ቤት ከፍተኛ ቦታ ያላቸው ሪፑብሊካውያንም ለፍሎይድ ሞት ምክንያት የሆነውን ፖሊሶች የሚፈጽሙትን ጥቃት አውግዘዋል በተያያዥ ወሬም ዩናይትድ ስቴትስ ውስጥ በቅርቡ ነጮች በሚኖሩበት አካባቢ ሮጥ የነበረ ጥቁር አሜሪካዊ አማዶ አርበሪ በሦስት ነጮች ተተኩሶበት ሲገደል የዘር ጥላቻ አዘል ስድብ ሲያወርዱበት እንደነበር የጆርጂያ የመርማሪ ቢሮ ሰራተኛ ትላንት መስክረዋል የ64 ዓመት ዕድሜው ግሪጎሪ ማክማይከል ወንድ ልጃቸው ትራቪስ ማክማይከል እና ጎረቤታቸው ዊሊያም ሮዲ ብራያን በግድያ ወንጀል የተከሰሱ ሲሆን በቂ ማስረጃ ተገኝቷል ከተባለ በኋላ ለፍርድ ይቀርባሉ ተብሏል። የ25 ዓመት ዕድሜው ወጣት በነጮች የአካባቢው ነዋሪዎች እንደ አውሮፓ አቆጣጠር የካቲት 23 ላይ የተገደለው የንጋት ሩጫውን ሲያካሄድ ነው ተብለዋል። ሟቾ አርበሪ ከገዳዮቹ ለማምለጥ ሲል ብዙ መንገዶችን እንደሞከረ አነስተኛ ጉድጓዱ ሳይቀር እንደገባ ተገልጿል። በመጨረሻ ግን ትራቪስ ሜክ ማይክል ደሮት ላይ እጁ ላይ በመጨረሻም ደግመው ደረቱ ላይ ተኩሰው እንደገደሉት፣ እሳቸው ግን ራሴን ለመከላከል ነው ማለታቸውን የጆርጂያ የምርመራ ቢሮ ሰራተኛ ሪቻርድ ዳይል መስክረዋል። በመጨረሻም ሜክሲኮ ውስጥ አንድ የሰላሳ ዓመት ዕድሜ ሰው በአደባባይ የአፍና የአፍንጫ መሸፈኛ ጭምብል አላደረገም በሚል ፖሊሶች አስረውት ከተደበደበ በኋላ ሞቶ መገኘቱን በመቃወም ትላንት ማታ የተሰለፉ ሰዎች ከፖሊሶች ጋር መጋጨታቸው ተዘግቧል። የተቃውሞ ሰልፈኞቹ ጓዳላ ጃራ በሚገኘው ቤተ መንግስት በር ገፍተው ሲገቡ የቪዲዮ ምስል ያሳያል። ፖሊሶች ሰልፈኞቹን ለመበተን እምባስ መጭ ጋዝ ተኩሰዋል። ቆመጥንም ተጠቅመዋል። ባለፈው ሮብ የወጣው የቪዲዮ ምስል ጆቫኒ ሎፔዝ ባለፈው ወር ጉንቦት ወር ላይ ሲታሰር ፖሊሶች ጎትተው ወደ መኪናቸው ሲያስገቡትና ፖሊሶቹ እንዲለቁት ተመልካቾች ሲለምኗቸው ያሳያል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 28 2012 ዓ ም ምሽት ፕሮግራም ነው። ፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነትኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በሚኒያፖሊስ በመቶዎች የሚቆጠሩ ሰዎች የጆርጅ ፍሎይድን መታሰቢያ በጸሎት ለመዘከር የተሰባሰቡ ሲሆን የዩናይትድ ስቴትስ ሕግ አውጪዎች ደግሞ የፓርቲ ልዩነታቸውን ወደ ጎን በመተው ፍሎይድን ለሕልፈት ያበቃውን የፖሊስ የኃይል እርምጃ በየፊናቸው አውግዘዋል። የቪኦኤ ዘጋቢ ጂስስሚን ያጠናቀረውን ዘገባ ደረጀ ደስታ ወደ አማርኛ መልሶታል። Amen. Lord is my light and my salvation. ጆርጅ ፍሎይድ ህይወቱ ከማለፉ በፊት በፖሊስ ባልደረባ ዴሪክ ሻቨን ጉልበት ስር ሆኖ አየር ለመተንፈስ ያጣጣረበትን የመጨረሻዎቹ ደቂቃዎች ለማሰብ የዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤት የሴኔት አባላት ስምንት ደቂቃ ከአርባ ስድስት ሰከንድ ባሉበት ጸጥ ብለው ቆይተዋል። የኒው ጀርሲ ዲሞክራት ሴነተር ኮሪ ቡከር እዚህ በብርቱ ሐዘን የተቀመጥነው የፍሎይድን አሟሟት ለማስታወስ ብቻ ሳይሆን ለህይወቱ ክብር ለመስጠትም ነው። ሌላኛው ዲሞክራት የኤሊኖይ ተወካይ ሴኔተር ዲክ ደርባንም ዛሬ ከፊታችን የተደቀነ ህገ መንግስታዊ ችግር አለ። የፍትሕ ስርዓታችን በዘረኛነት የተዋጠ በመሆኑ ከዲሞክራሲያዊ እሴቶቻችን ጋር የሚሄድ አይደለም። በወዲያኛው የሪፐብሊካን ፓርቲ በኩል ያሉት የኮንግረስ አባላትና መሪዎችም እንዲሁ የጆርጅ ፍሎይድን ግድያና የፖሊሶችን ጭካኔ በማውገዝ ተቃውሟቸውን አሰምተዋል። የሳውዝ ካሮላይናው ሪፐብሊካን ሌንሲ ግራም አፍሪካ አሜሪካውያን በፖሊስ ቁጥጥር ስር ከዋሉ በኋላ ህይወታቸው በእንዲህ አይነት የጭካኔ ሊባል በሚችል አድራጎት የሚጠፋበት አጋጣሚ የበዛና የቆየም በመሆኑ ይህ የማስጠንቀቂያ ደወል ሊሆነን ይገባል። የሴኔቱ መሪና ሪፐብሊካኑ ሚች መካነንም በበኩላቸው አሰቃቂውን አሟሟት ሲገልጹ ይህ የብርቱ ሀዘን ጊዜ ነው። በየትም ስፍራ፣ በምንም ሁኔታ እጅግ መናኛ በሆነ መተላለፍ ምክንያት ሊታሰር የማይገባው ሰው አንገት ላይ የፖሊስ መኮንን ዘጠኝ ደቂቃ ሙሉ በጉልበቱ ተጭኖ መተንፈስ አልቻልኩም እያለ እየጮኸ አየር አጥሮት በዚያው ጸጥ አለ። የሪፐብሊካን መሪዎች ምንም እንኳ ግድያውን በማውገዝ ከጆርጅ ቤተሰቦች ጋር የቆሙ መሆኑን ቢገልጹም ግድያውን ተከትሎ የተነሳሳውን ሕዝባዊ ተቃውሞ ለማርገብ ፕሬዚደንት ትራምፕ በአሜሪካ ጎዳናዎች የመከላከያ ሰራዊት እንዲሰማራ ጥሪ ማድረጋቸውን በማውገዙ ላይ አልተባበሩም። እንዲያውም ቶም ካተን የተባሉት ሪፐብሊካን የራሳቸው የግል አስተያየት መሆኑን በመጥቀስ እስኪ እነዚህ አናርኪስቶች፣ ስርዓት አልበኞች የአንድ መቶ አንድ አየር ወለድ አባላት ከነርሱ ትይዩ መንገዱን ተሻግረው ፊት ለፊት በቆሙበት ሁኔታ የሚያደርጉትን እናያለን፣ በማለት ፕሬዝደንቱ እንዲሰማራ የፈለጉትን ሰራዊት በመደገፍ ተናግረዋል። ዴሞክራቲክ የኮንግረስ አባላት ግን የፕሬዝደንቱን ውሳኔ በጽኑ ያወገዙ ሲሆን የፖሊሶችን ስነ ምግባር ማቃናቱን ጨምሮ የፍትህ ስርዓቱን ማስተካከያ ይሆናል ያሉትን ጥቅል የመፍትሄ ሀሳብ የያዘ ሰነድ አቅርበዋል። ከግድያው ጋር በተያያዘ ክስ የተመሰረተባቸው አራት ፖሊሶች እስር ላይ የሚገኙ ሲሆን የፍሎይድን ግድያ ተከትሎ የተነሳው ተቃውሞም ቀጥሏል። ዲሞክራትም ሆኑ ሪፐብሊካን ከህዝብ ለተነሳው ግፊት ምላሽ ለመስጠት እየተገደዱ መሆኑ ግልጽ ይመስላል። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ። ደረጀ ደስታን እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሰብአዊ መብት ጥሰት ፈጽመዋል ባላቸው ከሰላሳ በላይ በሚሆኑ ሰዎች ላይ ክስ ሊመሰረት መሆኑን የኦሮሚያ ክልል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕጉ አቶ ዳንኤል አሰፋ ለአሜሪካ ድምፅ እንደተናገሩት ከሰብአዊ መብት ጥሰት በተጨማሪ በሌሎች የሙስና ወንጀሎች ላይ የተሳተፉን ጨምሮ በአጠቃላይ ሁለት መቶ አስር የሚሆኑ ሰዎች ላይ ምርመራ ማጠናቀቁን ነው። ባልደረባችን ሙክታር ጀማል ከአቶ ዳንኤል አሰፋ ጋር ቃለ ምልልስ አድርጓል። አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ህግ እና የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ህግ ያወጣው መግለጫ ወደ ሁለት መቶ አስር የሚጠጉ ሰዎች በተለያዩ ወንጀል ለክስ ሊቀርቡ እንደሆነ ነው የገለጸው። የት የት ምን ላይ የተሰማሩ ናቸው? በብዛት እዚህ የተያዙ ሰዎች የኦሮሚያ ውስጥ የተፈጸሙ ወንጀሎች ናቸው። ወንጀሎቹ አይነት የህዝብና የመንግስትን ሀብትና መሬት የዘረፉ ሰዎች እና የሰብአዊ መብት የፈጸሙ ሰዎች ላይ በማስረጃ አስደግፈን እርግጠኛ ሆነን ጥፋትነታቸውን ወንጀለኛነታቸውን አትሊስት በእኛ በኩል እንደ መስሪያ ቤት ካረጋ በኋላ የተደረገ ኦፕሬሽን ነው። ቦታዎቹም ያው በብዛት የተወሰኑ ዞኖች ላይ ፊንፊኔ ዙሪያ ልዩ ዞን፣ የኦሮሚያ ልዩ ዞን ምራባሲ ደቡብ ምዕራብ ሸዋ፣ አረጌ አርሲ አካባቢ፣ ሰሜን ሸዋ አካባቢ ያገረቀሙ ወንጀሎች ናቸው። የእነዚህ ሰዎች የስራ ድርሻና ስልጣንን በተመለከተ ምን አይነት ሰዎች ናቸው ተጠያቂ የሆኑት? ተጠያቂ የሆኑት ሰዎች በብዛት የመንግስት ኃላፊዎች አሉበት፣ ሹመኞችም ጭምር የቀድሞም ያሁንም ሹ ሰራተኞች አሉበት። እነዚህ ሲፈጽሙ የነበሩ ሲተባበሩ የነበሩ ደላሎች አሉ፣ ብዙም ብሎም ነጋዴዎች አሉ። መሬት ነጋዴ ሕጉ ማዋጁን ባይፈት ውሸት በሌለ ሰው በሞተ ሰው ምናምን እየተደራጀ ሰው የቤት እና የመኖሪያ ቦታ ተደራሽነትን ለማሟላት መንግስት በሚሄደው ት ማኒፕሌት አድርገው ለአንድ ሰው ሳይሆን ለሀያ ሰው ለሰላሳ ሰው ሊበቃ የሚችል እስከ አራት ሺህ ካሬ ሜትር ድረስ ከዛም በላይ መሬት ያበሰበሱ ሰዎች ላይ ብዛት ተቆት ደረግቀዋል። የሰብአዊ መብት ረገጣን በተመለከተ ምን አይነት ሰዎች ምን ያህል የት የት ነው ይህ የተነሳው? ከሰላሳ በላይ የሆኑ ሰዎች ናቸው ቅርስሬ የዋሉት ሰብአዊ መብት ረገጣው ጋር ተያዩ እነዚህ ሰዎች ትእዛዝ ከሰጡ ኃላፊዎች ጀምሮ ትእዛዝም ተቀብለው እስካስፈጸሙ ሰራተኞች ድረስ ማረሚያ ቤት ውስጥ የተፈጸመ የሰብአዊ የሆነ ክፍ ላይ የተወሰደ ከጊዜ ወደ ጊዜ ችሎት ውሏቸውን እየተከታተላችሁ ለሚዙ ማድረስ ትችላል። ናቸው ሰብአዊ መብት ረገጣ ተጠርጥረዋል የተባሉ ሰዎችን በዚህ ደረጃ በግልጽ መንግስት ብዙ ጊዜ መግለጫ ሲሰጥበት ብዙም የተለመደ አይደለም። ይህ አሁንም የምንሰማው ነገር ከአሚኒስቲ ኢንተርናሽናል ዘገባ ጋር ተያይዞ የመጣ ነው ወይ ከዛው ቀደም ሲመረመር የነበረ ነው? ያው አንዳንዴ ነገሮች ሊመደራረብ ይችላሉ፣ ግጥምጥሞች ሊኖሩ ይችላል። ያ ማለት ግን ምክንያት እና የውጤት ግንኙነት አላቸው ማለት አይደለም። የወንጀል ምርመራ ስራ ደግሞ አንዳንዴ አመታትን የሚፈሽ ራል ይህ እንደዚህ ዝም ብለህ ከመሬት ተነስተህ አምነስቲ ኢንተርናሽናል ትናንት ሪፖርት ስላወጣ አንተ ዛሬ ወንጀል መርመረ ሰዎችን ወንጀለኛ ብለሚታስርበት ጊዜውም አቅሙም እድሉም አይኖርም። ቅጥምቅሞች ጉዳይ እንጂ ምንም አይነት ግንኙነት የላቸውም። የሰብአዊ መብት ክሶችን በተመለከተ ሀገር ውስጥ በጸጥታ ኃይሎች በግለሰቦች የሚነገሩ ማለት ነው ለምሳሌ ከዚህ ቀደም የአሜሪካ ድምፅም የዘገበበት ወለጋ አካባቢ አንድ ሰው እጁ ታስሮ በፖሊሶች ተከቦ ሳለ ወደ ማረፊያ ተወስዷል ከተባለ በማግስቱ ተገሏል የሚል ዜና ወጥቶ የአካባቢውንም ሰዎች ቪኦኤ ሲያናገራቸው ሊያመልጥ ሲል ነው የተገደለው የሚል መልስ አግኝቶ ነበር። ሌላኛው ደግሞ በቅርብ ሐረር አካባቢ አንድ ሰው ተገሎ ከዛ በኋላ በጅብም ተበልቶ ተገኝቷል የሚል ዜና ተሰራይቷል። መሰል ድርጊቶችንና ጉዳዮችን በተመለከተ በእጃቸው የያዛችሁ ጥናት ወይ ደግሞ እዚህ ውስጥ የተካተተ አለ? አቶ ዳንኤል፣ እዚህ ውስጥ አልተካተቱም። እነዚህ አሁን የምትላቸው ክስተቶች የተወሰኑት ቆይቷል፣ የተወሰኑት የቅርብ ጊዜ ነው። ቅድም እንዳልኩ ነው። አሁን ለምሳሌ ሀረርጌው የተከሰተው ኦልሞስት ሁለት ሳምንት አልፎታል። ወንጀል ምርመራ በጣም ከባድ ነው። አንዳንዴ ሳምንታትን፣ ወራትን፣ ዓመታትን ሊፈጅ ይችላል። ወንጀሉ እንደሚፈጸምበት ረቂቅነቱ ጥንቃቄው፣ አንድ የፈጸመው የሚለው በጣም ወሳኝ በተለይ ደግሞ አሁን አንተ ያነሳሃቸው ቦታዎች በተለይ በምዕራብና ደቡብ ኦሮሚያ አካባቢ የሚገኙ ቦታዎች ላይ አሁን እንደሚታወቀው አማጺ ቡድን አለ። ሳራ ጫካ ያለ ያ ማጺ ቡድን የሚፈጽማቸው ነገሮች መንግስት ኃይል እና በእነሱ መሀል ባለ ውጊያ ምክንያቱም መንግስትም ኃላፊነት አለበት የዜጎቹን ደህንነት ሰላም የማስከበር አንድ ሀገር ውስጥ ደግሞ ሞኖፖሊ ኦፍ ፓወር ሊኖረው የሚችለው አንድ አካል እሱ መንግስት ነው ያንን የሚገዳደር ሀይል ባለበት እና በዚህ አክቲቭ በሆነ ጦርነት ና ውጊያ ባለበት ቦታዎች ላይ በሚፈጸሙ ወንጀሎች እና ክስተቶች ላይ የፍትህ ስርአትን የማስፈን እንትን በጣም አስቸጋሪ እና ከባድ ነው ስለዚህ መረዳት ያለበት ማንኛውም ሰው እናንተም ብትሆኑ በጠቅላይ አቃቢ የተቻለውን እየሰራ ነው። ነገር ግን በተወሰኑ ቦታዎች ላይ ያለው የችግሩ ስፋትና ጥልቀት በጣም ከባድ ከመሆኑ የተነሳ በአዘቦት ጊዜው የፍትህ የማስፈን ስራ ብቻ ሊፈታ የማይችሉ ብዙ ነገሮች አሉ። አንዳንዴ መረጃዎች የሚወጡበትን መንገድ በጣም አስቸጋሪ ነው። ለምሳሌ አሁን ከጉጂ ጋር ደቡብ ክፍል ላይ ተያይዞ እየመረመር ናቸው ያሉ ጉዳዮች አሉ። ጉዳዮቹ ሲዘገቡ አምነስቲም ጭምር ሲዘገቡ፣ በሚዲያም ሲዘገብ እና መሬት ላይ ወርዶ እኛ ወንጀል ምርመራውን ስናደርግ ያለው ነገር ኮምፕሊትሊ ይለያያል። አንዳንድ አክቲቭ ጦርነት ላይ የተከሰተን ሞት በሰላሙ ጊዜ መንገድ ላይ እየሄደ እንደተከሰተ ሞት አድርጎ የመዘገብ ነገር አለ። እና ከዛ አንጻር ያው ዝርዝር ውስጥ ቅድምም እንዳልኩ ነው የወንጀል ምርመራ ሂደት ውስጥ አስቸጋሪ ውጤት ስለሚኖረው ዝርዝሩ ውስጥ አልገባልህም። ነገር ግን ከትንሽ ጊዜ በኋላ ያው በተመሳሳይ መልኩ ሞግ መግለጫ የምንሰጥባቸው ይሆናል። ምርመራቸው እያለቁ ያሉ ከይዞች አሉ። እንዳልኩ ምስራቅ አድርጌ ላይ ተከሰት የተባለው ምርመራው ለመጠናቀቅ እየደረሰ ነው። ወንጀሉን የሰሩ ሰዎች ወደ ሕግ ይቀርባሉ። የደቡቡም እንደዛው። ወለጋ ላይ ይሄ ባልልህም፣ ጀነራሌ ግን በሰፊው በዘመቻ መልክ የምርመራ ሂደት ዳድ ያሉ ጉዳዮች አሉና መታገስን ይፈልጋሉ። ከእናንተም ከሕዝብም ሳይት ነገር ግን በተመሳሳይ ሁኔታ ተመሳሳይ እርምጃ ወስደን የምናሳውቅ ይሆናል። አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ስንጠይቅ ይህን ቃለ መጠይቅ ለማድረግ ፈቃደኛ ሆነው ከኛ ጋር ስለቆዩ በጣም እናመሰግኖታለን። አመሰግናለሁ። ኢትዮጵያ ለምና የበለጸገጅ ተስፋ የሚጣልባት አገር ለማድረግ የኢትዮጵያ ቤተሰቦች ራሳቸውን ከኮቪድ-19 እየጠበቁ የተቀደሰ ባሉት የአረንጓዴ አሻራ ችግኝ ተከላ ዘመቻ እንዲሳተፉ የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድ ጥሪ አቅርበዋል። አምስት ቢሊዮን ችግኝ ይተከልበታል የተባለውን የ2012 የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ጠቅላይ ሚኒስትር ዓብይ አህመድ በአገር አቀፍ ደረጃ ዛሬ በሐዋሳ ከተማ የአረንጓዴ አሻራ ብሔራዊ አስተባባሪ ቡድን የፌዴራልና የክልል የስራ ኃላፊዎች በተገኙበት አስጀምረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ከሐዋሳ አድርሶናል። ካለፈው አመት ጀምሮ ለሚቀጥሉት አራት ዓመታት አምናን ጨምሮ ማለት ነው። ከዚህ በኋላ ሁለት ይቀረናል። ሀያ ቢሊየን ችግኝ ለመትከል አቅዳ እየሰራች ትገኛለች። የዚህ አጠቃላይ እቅድ የመጀመሪያው አመት ስራ ባለፈው አመት አራት ቢሊየን ችግኝ መትከል ተችሏል። ከዚህ አራት ቢሊዮን ችግኝ እስካሁን ባለው ጥናት መሰረት ሰማኒያ አራት ፐርሰንት አካባቢ ጸድቋል። ይህ የሚያሳየው በትጋት ስንሰራ ተፈጥሮም እያገዘን ልፋታችን ፍሬ እንደሚያፈራ በቂ ማሳያ ሊሆን ይችላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዘንድሮ አምስት ቢሊዮን ችግኞች እንደሚተክሉ ገልጠው ሁሉም ኢትዮጵያውያን በቤተሰብ ደረጃ ራሱን ከኮሮና ቫይረስ እየጠበቀ ችግኝ ተክል አሳስበዋል። ዓመቱ ሙሉ የግብርና ሚኒስቴር፣ የውሃና ኤነርጂ ሚኒስቴር፣ ሌሎች የሚመለከታቸው የስራ ክፍሎች ከፍተኛ ጥረት ሲያደርጉ ቆይተዋል በፌዴራል እና በክልል በሺ የሚቆጠሩ ነርሰሪዎች የችግኝ ማፍያ ዝግጅት ሲያደርጉ እንደነበር ይህ ዝግጅት ውጤታማ እንዲሆን፣ ፍሬ እንዲያፈራ እያንዳንዱ ቤተሰብ ባስቀመጥነው እቅድ መሰረት በጓሮ በሰፈሩ፣ በየአካባቢው በተመረጠ ቦታ ችግኝ በመትከል ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትርሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። በኮሮና ቫይረስ ምክንያት አብዛኛው ህዝብ ቤቱ እንዲውል መደረጉን ጠቅሰው የአረንጓዴ አሻራ መርሃ ግብሩን እንደ ጥሩ አጋጣሚ በመውሰድ ከተፈጥሮ ጋር ህዝቡ እንዲወዳጅ ተናግሯል። ዘንድሮ የሚጠበቅብንን ጥንቃቄ እና አስፈላጊውን የእርምት እርምጃ እየወሰድንና እየተጠነቀቅን ኮሮናም እንዳያጠቃን ከሀሳባችን ከተልማችንም እንዳያደናቀፈን ማድረግ ይቻላል። ዘንድሮ ሁላችሁም እንደምታስታውሱት በርካታ ተማሪዎች በቤት ቆይተዋል። ብዙ የመንግስት ሰራተኞች በቤት እንዲቆይ ተደርጓል። ይህ የክረምቱን የችግኝ ተከላ ስራ ከተፈጥሮ ጋር እየተነጋገርን ከራሳችን እየተመካከር አፈሩን እየነካን ጭቃውን እየነካን ተፈጥሮን መልሰን ለማስተዋል ለማጤን ራሳችን ለማድመጥ ልንጠቀምበት የሚገባ ሁነኛ ጊዜም ተደርጎ ሊወሰድ ይችላል። ጠቅላይ ሚኒስትር አብይ አህመድ ያለፈው አመትና የዘንድሮን ጨምሮ ሀያ ቢሊዮን ችግኝ ለመትከል ያቀደ ነው ችግኝ ተክሎ የኢትዮጵያን ደን ሽፋን ማሳደግ ያለውን አያሌ ጥቅሞችን በውል ስለምንረዳና የህልውና ጉዳይ በመሆኑ ጭምር ስለሆነ ነው ብለዋል። ሁላችሁም እንደምታውቁት ኢትዮጵያ በአካባቢ ካሉ ሀገራት ከፍ ያለ ቦታ ላይ የምትገኝ ሀገር ናት። ደን እየተራቆተ ሲሄድ የሚዘንባው ዝናብ ማዳበሪያውንም ለመሆንም አፈር እያራቆተው በመሆኑ ከጊዜ ወደ ጊዜ በድርቅ የመጠቃት ሁኔታ እያደገ የመጣ ሲሆን ከዚህም ባሻገር ለም የሆነው አፈራችን እየተራቆተ ያን ለመጠገድና ለማከም የምንገዛው ማዳበሪያም በዝናብ እየተወሰደ ኢትዮጵያን በቀጣይነት የማሯቀትና የማድረግ ችግር እያስከተለ ስለሆነ ችግኝ በመትከል እና በመንከባከብ እና በማብቀል የመሬት መሸርሸርን የድርቅን እና የገጠመንን የረሃብ ችግር ለመከላከል በእጅጉ የሚጠቅመን ይሆናል። ከኢትዮጵያ በላይ የደንን ጥቅም የሚገነዘብ ያለ አይመስለኝም። ደን ለእኛ መብራታችን ነው ምን በላውን ምግብ ነው። በተፈጥሮ ሀብቶቻችን ላይ የደረሰ ያለውን የመጥፋት አደጋ መከላከል የምንችለውም የደን ሽፋናችንን በማሳደግ ነው ያሉት ጠቅላይ ሚኒስትሩ፣ የሃይማኖት አባቶችና የፖለቲካ ፓርቲዎችን ጨምሮ ሁሉም አሻራውን እንዲያሳርፍ አደራ ብለዋል። በኮሮና ቫይረስ ወረርሽኝ ምክንያት ጉዳት ሊደርስ እንደሚችል የጠቆሙ ጠቅላይ ሚኒስትር አብይ አህመድ ሰዎች ለዚኛውም ይሁን ለወዳኛውም አለም ራሳቸውን ከተፈጥሮ ጋር ከውድህ እንዲያርቁ ጠይቀዋል። በጣና ሐይቅ እያጋጠመን ያለውን የእምቦጭን ችግር ብትወስዱ መሰረታዊና ዋነኛው መፍትሄ እምቦጭን ለመከላከል ደን ማብዛት ነው። ጉና ተራራን በደን መሙላት ከቻል ከጉና ተራራ የሚነሱ ወንዞች እና መጋቢ ጅረቶች ተከዜንና ጣናን የሚሞሉ ስለሆነ እነሱን ይዘው ሚርትን አፈርና ማዳበሪያ ማስቀረት ከቻል እምቦጭን በሰታዊነት ለማስቆም በሀይቆቻችን የደረሰ ያለውን ጥቃት ለመከላከል በእጅጉ የሚያግዝ ስለሆነ የዚህ ችግኝ ተከላ ጉዳይ ለውስጥ እርካታ ብቻ ሳይሆን ለኢኮኖሚ ብቻ ሳይሆን በጣም በርካታ የሆነ ጠቀሜታ እንዳሉት ተገንዝበን ሁሉም የኢትዮጵያ ሕዝብ ለዚህ ቀና ስራ በአንድ ልብ ጥንቃቄ ያደረገ ቢተባበርና ቢሰራና ብናሳካው አዲስ ታሪክ አዲስ አሻራ የምናሳርፍና ለልጆቻችንም መልካም ነገር የምናወርስ ስለሆነ በዚህ ጉዳይ ላይ በእምነት፣ በጾታ፣ በፖለቲካ አመለካከት ሳንለያይ የእምነት አባቶች ተከታዮቻችን በማሳመን ችግኝ እንድትተክሉ፣ የፖለቲካ ሰዎች የፖለቲካ አመለካከታችሁን ለጊዜው ወደ ጎን በማቆየት ተከታዮቻችሁን በማሳተፍ ችግኝ እንዲተክሉ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በበኩላቸው በሀገር አቀፍ ደረጃ ከሚተከለው አምስት ቢሊዮን ችግኞች ውስጥ አንድ ነጥብ አምስት ቢሊዮን ችግኝ በክልሉ ለመትከል ዝግጅት መደረጉን ተናግሯል። ሁሉም ኢትዮጵያዊ በዚህ የተቀደሰ ነው ባሉት የአረንጓዴ አሻራት ችግኝ ከነገ ጀምሮ እንዲሳተፍ ጥሪ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ይተከላሉ ከተባሉት አምስት ቢሊዮን ችግኞች ውስጥ የመጀመሪያዎቹን አራት የዋንዛ ችግኞችን በአዋሳ ከተማ ታቦር ተራራ አናት ላይ ተክለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን በዘገባው እናመሰግናለን። አድማጮች ዝግጅቶቻችንን በዌብ ሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። 300 ሚሊዮን ችግኞችን በመትከል በግላቸው የዓለምን ክብረ ወሰን የሰበሩትን የኬንያዋን የዓለም ሎሬት ተሸላሚ ቀድሞ ከፊት መስመር ለመሰለፍ ጥረት የሚያደርግ ግለሰብ ከድሬዳዋ ከተማ እናስተዋውቃቸዋለን። ግለሰቡ እስካሁን ከ260 ሺህ በላይ ችግኞችን የተከለ ሲሆን በቀሪ ዕድሜው ደግሞ 3.5 ሚሊዮን ችግኞችን በመትከል የዋንጋሪ ማታዬን ክብረ ወሰን ለመስበር የሁልጊዜ ህልሙ ነው። አዲስ ቸኮል አነጋግሮታል። በያንተ ሰማ ይባላል በአሁኑ ሰዓት ድሬዳዋ ከተማ የጎርፍ መውረጃና የቆሻሻ መድፊያ የነበረ ቦታን በማልማት በከተማ መሀል ላይ አነስተኛ ጫካን ፈጥሯል። ድሬዳዋ በ1998 ዓ ም ተከስቶ የነበረው ጎርፍ ህይወቱን ከችግኝና ከዛፍ ጋር እንዲያስተሳሰር እንዳደረገው ነው የሚናገረው። እኔ መነሻ ያው ዘጠና ስምንት ጎርፍ ነው። እዚህ ጋ ማዶኛ ሰፈር ላ ያው ሁለት ወንድሞች የነበሩ ያው ጎርፍ ቤተሰባቸው ልጃቸው መውለቅም ይዞ ሄደ ሚስታቸው ጭምር። ወንዱ አንዱ ሁለት ልጅ ዛፍ ላይ ወጣ። ባባ አይነት እያለች ነው ከነናት ይዞ ሄደው ሰባት ቤተሰብን ጎርፍ የበላው ዛፉ ላይ ግድ አለ ልበል። አላህ አዞ ዛፍ ብዙ የሚሆን ብዙ ሰው መዳን ችል ነበር። ነገ አይመሮ ተቀረጽ እና ስጋቱም ነበር ከለከላሉ የሚል ነገር ከዛ ወዲያውኑ በአንድ ቀ ሁለት ሺ ሁለት ሺን ተከልኩ። በያን በአዲሱ ሚሌኒየም ሁለት ዛፍ በሁለት ሺህ ፕሮግራም ይፋ ሲደረግ በአንድ ቀን ሁለት ሺህ ችግኞችን የተከለበት ቦታ ላይ ሌሎች ከሀያ ሺህ በላይ ችግኞችን ተክሎ አካባቢውን ወደ ጫካነት ቀይሮታል። አሁን በያንን የፈለገ ሰው ሁሉ ድሬዳዋ መሀል ነበሯ ላይ ወደሚገኘው ወደዚህ ቀዝቃዛና ነፋሻማ ጫካ መሄድ ይኖርበታል። ይህ በግሉ ያለማው ጫካ በዓለም አቀፍ ደረጃ ሁሉ ለውድድር አብቅቶት እንደነበረ በያን ይናገራል። አሁን ቅርስ ነው። በቅርስነት ተመዝግቧል። ባለፈው በሀገር አቀፍ ደረጃ፣ በአፍሪካ ደረጃ፣ በዓለም ደረጃ ተመዝግቦ ኖርዌ ላይ በነበረው ውድድር የአማዞን ትኖች ናቸው ያሸነፉዛል ፕሮጀክት እዛ ደርሷል። ልብ በል አንድ ሰው ፍላጎት ለማርካት የሚሰራው ግን ከአንተ አልፎ አካባቢን፣ መንደርህን፣ አገርህን የሚጠቅም ነገር ሆኖ ስታገኘው የበለጠ ትጠነክራለህ። የድሬዳዋ አስተዳደር የችግኝ ተከላ ሀሳብ ሲያስብ ቅድሚያ ችግኝ ያቅርብልኝ የሚለው በያንን ነው። ግለሰቦችና ድርጅቶችም ከጓሮ አትክልቶችና የበረንዳ አበቦች ጀምሮ እስከ ትላልቅ ዛፎች ችግኝ ድረስ ሲፈልጉ ወደ በያን ነው ጎራ የሚሉት። በያን በራሱ ከፈጠረው አነስተኛ ጫካ ባሻገር በልዩ ልዩ ቦታዎች እስካሁን 260 ችግኞችን እንደተከለ ይናገራል። ይህ ለአንድ ግለሰብ ብዙ ቢሆንም በያን ግን መትከል ከሚጠበቅብኝ አስር በመቶ እንኳ አልተከልኩም ባይ ነው። እሱ እንደ አርአያ የሚያቸው የኬንያዋ የኖበል ተሸላሚ ዋንጋሪ ማታይ በህይወት ዘመናቸው ሶስት ሚሊዮን ችግኞች መትከላቸውን የሰማው በያን ይህንን ሪከርድ መስበር ህልሙ እንደሆነ ነው የሚናገረው። ኬንያዋን ዋንጋሪ ማታይ ነው፣ እሷን ሪከርድ ለመስበር እሷ ሶስት ሚሊዮን ቆመች፣ እኔ ሶስት ሚሊዮን አምስት መቶ ሺህ መትከል ፈልጋለሁ። ምክንያቱም እኒሆን ሀምሳ አንድ ነው። ሌላ ስራ አልፈልግም። መንግስት መቶ ሺህ ሄክታር መሬት ቢሰጠኝ ብቻዬን ማልማት እችላለሁ የሚለው በያን የችግኝ ችግር እንደሌለበት ይናገራል የአስተዳደሩን የአካባቢ ጥበቃ ባለስልጣንም እየጠየቀ እንደሆነ ነው የሚናገረው። የድሬዳዋ አስተዳደር አካባቢ ጥበቃ ባለስልጣን ኃላፊ አቶ አብዱ መሀመድ አባመጋል ስለ በያን የሚሉት አላቸው። አቶ በያን ተሰማን፣ በያን በድሬዳዋ አስተዳደር ደረጃ የአረንጓዴ ጀግና ብለን ሸለመ ነዋል። በሀገር አቀፍ ደረጃ የአረንጓዴ ጀግና ተብሎ የተሸለመ ነው። እንዲያውም ባለፈው አይ ቲንክ በጂሴፍ ነው መሰለ፣ በአለም አቀፍ ደረጃ አንድ ውድድር ነበር፣ መጥቶ ነበር ተወዳድሯል። መወዳደሩ ራሱ ለእኛ ትልቅ ነገር ነው። እዚያው በፕሮጀክት ሳይቱ ላይ ነው መቃብሩንም በሞትም እዚህ ውስጥ ቅበሩኝ ብሎ መቃብሩን ሁሉ ሰርቷል። እዚያ ውስጥ ኩራለትም እንዲያውም አት ናሽናል ሌቨል ኢትዮጵያ ሪከርድ ሰብራለች። በዓለም አቀፍ ደረጃ ሰብራለች ኢትዮጵያ። በአንድ ቀን ያን ያክል ችግኝ መትከል የተከለ የለም። በግለሰብ ደረጃ አይ ቲንክ በያን በግማሽ ቀን ውስጥ ግማሽ ቀን ስድስት ሰዓት ባልሞላ ጊዜ ውስጥ ሁለት ሺህ ችግኝ የተከለ ሰው ነው በዕለቱ አቶ አብዱ መሀመድ አባመጋል። በያን ሬከርድ ለመስበር ያስፈልገኛል የሚለውን ያህል መሬት ለማግኘት አስቸጋሪ ቢሆንም በከተማ አረንጓዴ ቦታዎች ልማት ላይ የሚመለከታቸው አካላት ቅድሚያ ሰጠው እንዲያሰሩት የምንችለውን የሁሉ ድጋፍ እናደርጋለን ይላሉ አቶ በያን። በቅርቡ አስተዳደሩ ያወጣውን የችግኝ አቅርቦት ጨረታ ማሸነፉን የሚናገሩት አቶ አብዱ ወደፊትም በዚህ መሰል ገቢ የሚያስገኙሉ ስራዎች ላይም እንዲያተኩር ፍላጎታቸው መሆኑን ይናገራሉ። በልቶ ማደር አለበት ገቢም ያስፈልገዋል ባይ ናቸው። አቶ አብዱ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜና አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኤ 24 ላይ እንገኛለን በአህዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶች ና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል በሚገኝ የኤርትራ ስደተኞች ካምፕ አንዲት ስደተኛ በኮሮና ቫይረስ መያዟ ተገለጸ። የክልሉ ጤና ቢሮ በአዲ ሀሩሽ በተባለ ስደተኛ ካምፕ ውስጥ የ16 ዓመት ስደተኛ በቫይረሱ መያዟ ተገልጿል። የፌዴራል መንግስት የስደተኞችና ከስደት ተመላሾች ኤጀንሲ በበኩሉ በፌዴራሉ መንግስትና በሚመለከታቸው መስሪያ ቤት በይፋ በስደተኞች ካምፕ ላይ በኮሮና የተያዘ ሰው እንዳለ የተገለጸ ነገር የለም። ሆኖም ግን በስደተኞች መጠለያ ቫይረሱ እሱን ለመከላከል ከገባም ለመቆጣጠር እየተሰራ ነው ብሏል። ሙልጌታ ጽሀ ዝርዝር አለው። በትግራይ ክልል በኮሮና ቫይረስ የተያዙ ሰዎች ቁጥር ስልሳ ደርሷል። በዛሬው ዕለት በተደረገ የቫይረሱ ምርመራ አራት ሰዎች በኮሮና መያዛቸው መረጋገጡ የክልሉ ጤና ቢሮ ገልጿል። ከአራቱ ሰዎች አንዷ ኤርትራዊት ስደተኛ መሆኗን በቢሮው የሕብረተሰብ ጤና አደጋዎች መቆጣጠር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምፅ ተናግሯል። አቶ ሳሙኤል እንደተናገሩት በአድሓሩሽ የስደተኞች ካምፕ ነዋሪ የሆነችው የ16 ዓመት ሴት መሆኗን ነው የገለጹት። ባለፈው ሳምንት ከሌሎች ሀያ ስድስት የሚሆኑ ሰዎች ጋር በመሆን ወደ ጸበል ቦታ ተጉዛ እንደነበር ገልጸዋል። እንደተመለሰች አካባቢ ትኩሳት መስፋፋት ጥረት ነው የታየባት። እዛ የጤና ጣቢያ ባለሙያዎች ደግሞ ምልክቶች የኮቪድ መሆናቸው ሲያውቁ ስለተረጠሯቁ ናሙና እንዲወሰድላት ና በልዩ ማቆያ እንድትቆይ ነው የተደረገው። ከእሱ ጋር አብር እንድክችሎች የሚኖሩ ሶስት ልጆችን ኖሮ ወደ ማቆያ ነው እንዲገባ የተደረገው ግን ዛሬ ውጤቱ ሲደርስ አብሮ የተጓዙ ከብታቱንም ሀያ ስድስት የሚሆኑ ወጣቶች ነበር ወይ ሮማር ስለደረሰ እነሱን ደግሞ ከፈላልጎ ከመስኖ ወደ ማቆያ ክፍል እያስገቡ ነው የሚገኙ ቫይረሱ የተገኘባት በአሁኑ ጊዜም ወደ አክሱም የኮሮና ማከሚያ ማዕከል ለመውሰድ እየተሰራ ነው ያሉት አቶ ሳሙኤል ከእሷ ጋር ግንኙነት የነበራቸው ሰዎች በመለየት ወደ ማቆያ ማዕከል እየገቡ ናቸው በማለት ገልጸዋል። ስደተኞች ካምፕ ለኮሮና መስፋፋት ተጋላጭ ከሆኑ ቦታዎች አንዱ በመሆኑ ይህንንም መሰረት በማድረግ በአድሐሩሽ የስደተኞች መጠለያ በብዛት ሰዎች የመመርመር ስራ ይከናወናል ብለዋል። ውጤቱን በማየት አስፈላጊ ውሳኔዎች ከሚመለከታቸው መንግስታዊ ተቋ ተቋማት ጋር በመሆን ይሰራል በማለት አቶ ሳሙኤል ገልጸዋል። የፌዴራል መንግስት የስደተኞችና የስደት ተመላሾች ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ባካል ንጉሴ በጉዳዩ ላይ እንደተናገሩት በአዲሃሩሽ የስደተኞች ካምፕ በኮሮና ቫይረስ የተያዘ ሰው እንዳለ በሚመለከተው የፌዴራል ተቋም ይፋ አልተደረገም በማለት ገልጸዋል። ሆኖም ግን በስደተኞች መጠለያ ካምፕ ሊያጋጥም የሚችል በመገመት ቅድመ ዝግጅት ስራዎች ተደርጓል ብለዋል። ስደተኞቹ ስለ ቫይረሱ ግንዛቤ እንዲኖራቸው በቋንቋቸው ግንዛቤ ማስጨበጫ ስራዎች ተከናውኗል። እንዲሁም አስፈላጊ የኮሮና መከላከያ ግብአቶች ከለጋሾች በማሰባሰብ ለማዳረስ ጥረት መደረጉም ተናግረዋል። ካምፕ የሚደረጉ እንቅስቃሴዎችን ለመቀነስ ወይም ለማገድ ከዚህ በተጨማሪም በማንኛውም ሁኔታ ወደ ካምፕ ለመግባት የሚሞክሩ አዲስ ስደተኞችን የሚሆኑ ነባር ነው በከተማ የነበሩ ድንገት የአስቸኳይ ጊዜ አዋጁ ድንበር መሻገር የሚከለክል ቢሆንም አልፈው የመጡ ስደተኞች ካሉ አስራ አራት ቀን እንዲቆዩና ቼክ ተደርገው እንዲገቡ በማድረግ እንዲህ አይነት ስራዎችን በመስራት የመከላከል ስራው ሲከናወን ቆይቷል። እንግዲህ እንደምታውቀው በየካምፖቹ የሕክምና ጣቢያዎች አሉ፣ ጤና ጣቢያዎች አሉ፣ ክሊኒኮች አሉ። እዛ ውስጥ ባለሙያዎች አሉ። እነሱም ሰፊ የትምህርት ስራም የክትትል ስራም ይሰራሉ። በአገር አቀፍ ደረጃ ኮሮና ለመከላከል እየተደረገ ባለው እንቅስቃሴም ኤጀንሲው የሀገራዊ የኮሮና መከላከል ግብረ ኃይል አካል ሆኖ እየሰራ መሆኑም ነው የተናገሩት። በኢትዮጵያ ወደ አንድ ሚሊዮን የሚጠጉ ስደተኞች እንዳሉም ተገልጿል። ለአሜሪካ ድምፅ ሙሉጌታ ጽበሀም መቀለም ጌታን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብ እና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የኮሮና ቫይረስ በማህበረሰብ ውስጥ ሊያስከትል የሚችለውን የጤና ደህንነት በመፍራት ኢትዮጵያ እንደ አብዛኞቹ የዓለም ሀገራት ትምህርት ቤቶችን በመዝጋቷ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ተማሪዎች በቤት ውስጥ እንደሚገኙና ይህም በመማር ማስተማሩ ላይ ከፍተኛ ተጽዕኖ እንዳለው የትምህርት ሚኒስቴር ገልጿል። የአሜሪካ ድምጽ ያነጋገራቸው ወላጆችም ተማሪዎች በየቤታቸው ሆነው ትምህርት እንዲከታተሉ መደረጋቸው የህብረተሰብን ጤና በመጠበቅ በኩል አማራጭ የሌለው መፍትሄ ቢሆን ቢሆንም ተገቢውን እውቀት በማስተላለፍ በኩል ግን ተጽዕኖ እያሳደረ ነው ይላሉ። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስመኝሽ የቆየ ዝርዝሩን ታስደምጠናለች። በኮሮና ቫይረስ የተያዘው የመጀመሪያው ሰው ከተገኘና በዓለም ያለው ስጋት ወደ ኢትዮጵያም ከተጋባ በኋላ መንግስት በመጀመሪያ የወሰደው እርምጃ ተማሪዎች ትምህርታቸውን ከየቤታቸው ሆነው እንዲከታተሉ ማድረግ ነው። ይህ እርምጃ ተገቢ መሆኑን የሚያምኑበት ወላጆች በዚሁ መሰረት በቤት ውስጥ ልጆቻቸውን በማስተማር ላይ እንደሚገኙ ገልጸው የመማር ማስተማር ሂደቱ ግን ተግዳሮቶች አሉት ይላሉ። የሰባት ዓመትና የአራት ዓመት ልጃቸውን ዋን ፕላኔት ኢንተርናሽናል በተባለ የግል ትምህርት ቤት የሚያስተምሩት ወይዘሮ ፍቅረ ሰላም ጌትነት ከስራቸው ተጨማሪ ልጆቻቸውን በቤት ውስጥ ትምህርታቸውን እንዲከታተሉ ማድረግ በጣም ከባድ ነው ይላሉ የሚያስደስት ነገር ሆኖ ግን በጣም ቻሌንጂንግ ነው። ምክንያቱም የሙሉ ቀን ስራ አለኝ። በቢዚ ጊዜ ነው የነበረኝ ስራዬም ላይ እና ከዛ ደግሞ አልፎ በተሰጠው የዴ ቱ ዴ ሌሰን ፕላን መሰረት ልጆችን ማስጠናት በጣም በጣም ከባድ ነገር ሆኖ ነው ያገኘሁት። እነሱም የሙሉ ጊዜ አቴንሽን ይፈልጋሉ፣ ስራዬም የሙሉ ጊዜ አቴንሽን ይፈልጋል እና ካሰብኩት በጣም የተለየ በጣም ቻሌንጂንግ የሆነ ጊዜ ነው እያሳለፍኩኝ ያለሁት። ግን ደግሞ ሙሉ ለሙሉም ከዚህ በፊት ሲማሩበት በነበረው ሁኔታ ለሚቀጥለው አመት ሬዲ ይሆናሉ ማለት አይደሉ እና ምናልባት ትምህርት ቤቶቹ ይህንን ያስቡበታል ብዬ አስባለሁ። የሚቀጥለው ወደ ትምህርት መመለስ የተቻለ ጊዜ ላይ በምን መልኩ ሪቫይዝ እንደሚያደርጉላቸው ያስቡበታል ብዬ አስባሉ። የዘጠኝ አመት ልጃቸውን ፊውቸር ሆብስ በተባለ ሌላ የግል ትምህርት ቤት የሚያስተምሩትና የሁለት ልጆች እናት የሆኑት ወይዘሮ ሙላት ወርቅ መኮንንም የተማሪዎች በቤት ውስጥ ትምህርት መከታተል በትምህርት አቀባበላቸውና በስነ ምግባራቸው ላይ ተጽዕኖ እንደሚያሳድር ይገልጻሉ። ምክንያቱም በጣም ሽሚያ ያሉ ወይም ሞባይል ላይ ጌም መጫወት ይፈልጋሉ፣ እና ልጆችን መከታተል በራሱ በጣም ይከብዳል። ወይም ምግባቸውን በአግባቡ በሰዓታቸው ሽ ብላበር የሚሽ ውጤት ከሆነ ግን አግባ አግባቡ ሰዓቱን ጠብቀው ይበላሉ። ግን ብዙ ነገራቸው ኢኮኖሚው ሎት ምስት አንዳንድ የግል ትምህርት ቤቶች ድህረ ገጾችን የቴሌግራም ቻናሎችንና ወርክ ሽቶችን በመጠቀም እንዲሁም ከወላጅ ጋር በየጊዜው በመነጋገር ተማሪዎች ከቤታቸው ሆነው ትምህርታቸውን እንዲቀጥሉ ጥረት እያደረጉ ነው። በቂርቆስ ክፍለ ከተማ የሚገኘው የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ዳይሬክተር አቶ ዝናቡ ሀጎስ እንደገለጹልን ግን በትምህርት ቤቱ የሚማሩ ተማሪዎች ካለባቸው የአቅም ውስንነት አንጻር በድህረ ገጾች ላይ የሚሰጡ ንባቦችን የሚከታተሉ ተማሪዎች ቁጥር አነስተኛ ነው። አቶ ዝናቡ ጨምረው በኮሮና ቫይረስ የተጠረጠሩ ሰዎች ለይቶ ማቆያነት ከተመረጡ ቦታዎች መሀል አንዱ ሽመልስ ሀብቴ በመሆኑ በአሁኑ ሰዓት ትምህርት ቤቱ ትኩረት ሰጥቶ እየሰራ ያለው ወደ ሰላሳ የሚጠጉ ክፍሎቹን ለዛ ማዘጋጀት ላይ ነው። አብዛኛውን በጣም ምክንያት ያል ተማሪ አሁን እንደ ትምህርት ቤት ደግሞ በግል ትምህርት ቤት ውስጥ በሚማሩ ተማሪዎች መካከልም ከፍተኛ ልዩነት እንዳለ የገለጹልን ደግሞ የዋን ፕላኔት ኢንተርናሽናል ርዕሰ መምህር የሆኑት ጀማል ኢብራሂም ናቸው። አቶ ጀማል አክለውም በተለይ በአብዛኛው የገጠር አካባቢዎች የሚገኙ ሴት ተማሪዎች ብዙ ተግዳሮት ያለባቸው ከመሆኑ አንጻር በዚህ ወቅት ትምህርታቸውን ለመከታተል አዳጋች ይሆንባቸዋል ሲሉ ስጋታቸውን ይገልጻሉ። ብዙ ቤት ውስጥ ተግዳሮት ያላቸው ልጆች አሉ። በተለይ ደግሞ ገጠር አካባቢ ደግሞ ሲሆን ሴት ልጆች እንኳን ተገኘሽ ሊሆን ይችላል የንስራ ስሪ የአንስራ ስሪ የሚል ወደ ድሮ እንደገና የመመለስ አገኘ ናችሁ የሚል ነገር ሊኖር ይችላል። ገጠር አካባቢ እንግዲህ ደግሞ እንደምናውቀው የተላከላቸውን እንኳ ፕላዝማ ስንቱ የቴሌቪዥን አቅርቦት አለው ብለን ብንል ይሄ አጠያያቂ ነገር ነው። ስለዚህ ተጽዕኖ እኔ በጣም ከፍተኛ ነው ነው የምለው። በዚህ ጉዳይ ያነጋገር ናቸው የትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሀረጓ ማሞ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ተማሪዎች በቤታቸው እንዳሉ ገልጸው፣ በትምህርት፣ በሬዲዮ፣ በፕላዝማ ቴሌቪዥን፣ በዩቲዩብና በቴሌግራም ለማዳረስ እየተደረገ ያለው ጥረት ሁሉንም ተደራሽ አድርጓል ማለት እንደማይቻል ያስረዳሉ። ወደ ሀያ ስድስት ሚሊዮን የሚደርሱ ተማሪዎቻችን በቤታቸው ውጭ ነው የሚገኙት ማለት ነው። እንግዲህ በተቻለ አቅም የኤሌክትሮኒክ ሚዲያውን ያገኛሉ ብለን የምናስባቸው ተማሪዎች ጋር ለመድረስ ይህንን አማራጭ እንጠቀም በሚል ነው እየሰራን ያለ ነው እንጂ ሙሉ በሙሉ በኤሌክትሮኒክስ ሚዲያውን ቢሆን የሚሄደው ስንወርድ መምህር ክላስ ውስጥ እንዳስተምረው ልክ ይደካሉ የሚል እምነት ሰአ በመናለን እኛ ልጆቹ ከትምህርት ፕሮግራም ወይም ከትምህርት ስርዓቱ ውጭ እንዳይሆኑ በተለይ በዚህ በችግር ምክንያት ትምህርት ተቋርጧል። የተቋረጠው ትምህርት ግን እንደ እረፍት እንዳይቆጥሩት ትምህርት እየቀጠለ ነው የሚል አስተሳሰብ ውስጣቸው እንዲኖር ጊዜውን ዝም ብለው ባልባሌ ቦታ እንዳያሳልፉ ከማድረግ አንጻር ፕሮግራሙ ይፈጥላል። በፕሮግራሙ ውስጥ ምርሱ ይካፈታሉ በሚል መነሻ ነው የትምህርት ቴሌቪዥንን ቢሆን የትምህርት በሬዲዮን ቢሆን ቴሌግራምም ዩትዩብንም እያስቀጠል ያለ ነው እና ተደራሽ የማይሆኑ ተማሪዎች አሉ። ደበቅ ነገር አደለም። በተለይ በገጠራማ አካባቢ ያሉ ተማሪዎቻችን በአንድም በሌላም በመብራት መቆራረጥም ብሎም ደግሞ ኤሌክትሮኒክስ ሚዲያውን በእጃቸው ወይም በቤታቸው ባለመኖሩ ምክንያቱም እኛም የምናሰራጨውን ሙሉ በሙሉ የሚችሉ እንደማይኖር ይታወቃል። ወይዘሮ ሀረጓ ኮሮና ቫይረስ በመማር ማስተማሩ ላይ እያደረሰ ያለውን ተጽዕኖ ከግምት ውስጥ በማስገባት ተማሪዎች ወደ ትምህርት ቤት በሚመለሱበት ወቅት በሁሉም የግልና የመንግስት ትምህርት ቤቶች የማካካሻ ትምህርት ሊሰጥ እንደሚገባና ለዚህም ዝግጅቶች እንደሚደረጉ ገልጸዋል። ሀገር አቀፍ ፈተናና የመሳሰሉት ተያያዥ ጉዳዮችን በተመለከተም ቫይረሱ ተወግዶ መደበኛ የመማር ማስተማሩ ሂደት ሲቀጥል ሊካሄድ የሚችልበትን ቅድመ ሁኔታዎች ኮሚቴ አቋቁሞ እየሰሩበት መሆኑንም ጨምረው ገልጸዋል። Konuyuda da... ...s filtri gör hocam. S それ hadi, Michael. 午 immort nous attend notre cas flats. Onu bir beyni. Yo, si どうも сдел ы ser di k Ne vídeo �� the yanає sister hat anytime gibi funnel. Dat�부터 ��音100 명명� unosun, докantically yol인� scrubbing Credo locomotive auto parodial tro eccad kiracım. Baş aşırı bir şey yaşamal vardo gel gefax supation swab bir Macht creab Cristo fibers спасибо, del appreciation k flux Еще hay auch kerim Alinos'la� winding void Biz bitterly one gembe bile getan var Initiative LOVE! Tara ultimately, zebra kesiverin migratos ve regrets of E oxicarf da risking your life.것은 respuestaゲinquirde buna ne model bir imp testosterone mmm injust曲 gedaan var Ne yap界 መስተጋብር ምን ያስቀጥል ከሆነ እንዴት ነው ሊቀጠል ያለብን የሚለን ደግሞ ያን ያኑ ኦፕሻን የምናደርጉ ምን ሆነ ማለት ነው። ጠቅላላ ስራዎቻችን እንደተመለከተ፣ በሌላ በኩል ከሰባት መቶ ሺህ በላይ ከሚሆኑት የከፍተኛ ትምህርት ተቋማት ተማሪዎች ውስጥ ሁለት መቶ ሺህ የሚሆኑት የሁለተኛና ሶስተኛ ዲግሪ ተማሪዎች ብቻ በኦንላይን ትምህርታቸውን እየተከታተሉ መሆኑን የገለጹልን ደግሞ በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሞ ናቸው። ሁለተኛ ደረጃ ትምህርትና ዲግሪ ትምህርት ሁለተኛ ዲግሪ እና ሶስተኛ ዲግሪ ትምህርትን መማር ይችላሉ። ኦንላይን ለመጀመሪያ ዲግሪ ትምህርት ደግሞ የተለያዩ መጽሀፍቶችን በኦንላይን ላይብራሪ በማመቻቸት ልጆቹ ከትምህርት ጊዜ ይናል ጊዜ የሚቆዩ ከሆነ እና ከትምህርት ሳይርቁ መጽሀፍትን እያነበቡ የትምህርት ዝግጅት እያደረጉ እንዲቆዩ ነው ማድረግ ይቻላል። ምክንያቱም እንደዛኛ የተማሪው ቁጥር በጣም ብዙ ስለሆነና ያሉበት ኢንቫይሮመንቱም ሁሉም ቦታ ኢንተርኔት ኖሮ ኦንላይን ትምህርት የሚያግዟቸው ኮምፒውተሮች ኖሯቸው ያንን በቀላሉ መከታተል ቀላል ስላልሆነ፣ ግን ያው የተወሰኑት ደግሞ ማግኘት የሚችሉት ከዩኒቨርሲቲዎች ዌብሳይት እና በእኛም በኩል አንዳዚህ ፈርፈ የተዘጋጀ በማዕከል መጽሐፍትን ይዘው ያሉ ኦንላይን ላይብራሪ እንደኝን ነኝን እየተጠቀሙ ለጊዜው ነገሮች ሲለቀን እንዲቆዩ ነው የሚፈለገው። የትምህርት ሚኒስቴር ኃላፊዎቹ ዓለምን ያስጨነቀው ዓለም አቀፍ ወረርሽኝ ጉዳቱ በሁሉም ዘርፍ በመሆኑ በትምህርት ላይ ያሳደረውን ክፍተት ለመሙላት ትምህርት በሚጀመርበት ጊዜ ተማሪዎች በቂ ትምህርት እንዲያገኙ ይደረጋል። እስከዛው ግን ተማሪዎች ከትምህርታቸው የመቆራረጥ ስሜት እንዳይፈጠርባቸው በቻሉት አቅም መጽሐፎቻቸውን በማንበብና ትኩረታቸውን ትምህርት ላይ በማድረግ የራሳቸውን ጥረት ማድረግ እንዳለባቸው ይመክራሉ። ለአሜሪካ ድምፅ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን ግብጽ በህዳሴው ግድብ ዙሪያ እንደገና ወደ ውይይት ለመግባት ፈልጋለች መባሉን ተከትሎ የሚነሱትን ሀሳቦች መነሻ አድርጎ የተሰናዳ ፕሮግራም ነው ቀጣዩ ዘጋቢያችን መለስካቸው አምሃ የጂኦ ፖለቲክስ ና የአፍሪካ ጥናት ፕሮፌሰር የሆኑትን ፕሮፌሰር ተስፋዬ ታፈሰን አነጋግሯቸዋል ፕሮፌሰር ተስፋዬ ታፈሰ በአዲስ አበባ ዩኒቨርሲቲ የአፍሪካና ኦሪየንታል ጥናትና ምርምር ተቋም ውስጥ የጂኦ ፖለቲክስ እና የአፍሪካ ጥናት ፕሮፌሰር ናቸው። ደናይል ናይል ኮሽን የአባይ ውሃ ጥያቄ የሚል ርዕስ ያለው መጽሐፍ ከመጽሐፋቸው ባሻገር በዚህ ጥያቄ ዙሪያ አያሌ የምርምር መጣጥፎችን በሙያ መጽሔቶች አሳትመዋል። ፕሮፌሰር ተስፋዬ ግብፅ ተቋርጦ ወደ የነበረው የኢትዮጵያ ታላቅ ህዳሴ ግድብ ድርድር እመለሳለሁ ማለቷ አስደንቋቸዋል። ለምን እንግዲህ ምንድን ነው የገረመኝ መጨረሻው ይ ፌብሩዋሪ መጨረሻ ላይ የነበረው ስብሰባ ለማሰረብ የተዘጋጀው ነገር ከከሸፈ በኋላ ወደ ፕሮፓጋንዳው ወደ ዛቻው አለ አደለ ወደዛ በጣም ስላጋደሉ እዛ የሚታተሙ መጽሔቶቹ፣ ጋዜጣው፣ ምኑ በቃ ዌብሳይቱ እንደው የወረራ የፉከራ የምናምን ስለነበር እንዲ ቶሎ ወደ እንስማማለን ወደ ጠረጴዛ ዙሪያ እንመለሳለን ቶሎ ይላሉ ብዬ አላሰብኩም ነበረ። እንደ አብርሃን ደግሞ እኛ ጋር ያው ሐምሌ የክረምቱ ወራት እየደረሰ የደረሰ ስለሄደ ውሃ ማጠራቀም ስለሚጀምር ምን አይነት ሁኔታ ላይ ነው የሚሆኑ ስሜ ሰዎች የሚል ነገር ጭንቅላቴ ውስጥ ያጠነጥን ነበር። ከዛ በኋላ ግን ያው እንመለሳለን አሉ። በምን እንደሚመለሱ ሚመለሱ መቼ እንደሚመለሱ የታወቀ ነገር የለም። ምን የሚተቀለሰልን ነገር የለም። ግን ወደ ውይይት እንመለሳለን በቱ እንግዲህ አንድ አንድ እርምጃ ወደፊት ይመስለኛል። ታዲያ ግብፅ ይህንን እርምጃ እንድትወስድ ካስገደዷት ምክንያቶች መካከል በሊቢያ የሚካሄደውን የእርስ በርስ ጦርነት እንደ አንድ ምክንያት ጠቅሰዋል። እዛ ያለው ጦርነት በግድቡ ከሚካሄደው ድርድር ጋር ምን ያገናኘዋል? በቀጥታም ባይሆን በተዘዋዋሪ ያገናኘዋል። እንግዲህ ምንድን ነው እዛች አጭሯ ጽሁፌ ላይ አንድ አራት ምክንያቶች ተንክሼ ነበረ። ለእኔ መሰለኝን ነው ለአንዳንዱ ደግሞ ውሃ ሊያቋጥር ይችላል። ምንድን ነው ያልኩት እዛ ላይ አንዱን ይሄ የዚህ ሊቢያ የዚህ ጀነራል ካሊፋ ሀፍታር የሚባለው የውር ሎር አለ የጦር አበጋዝ ማለት ነው። እዚህ ከትሪፖሊ ካለው እሱ ደግሞ በተባበሩት መንግስታት እውቅና ያገኘው መንግስት ጋራ ያው ከፍተኛ ርክቻ ውስጥ ናቸው ያሉ በጣም በሚያሳዝን ሁኔታ። እንግዲህ ሊቢያ በጣም ሀብታም ሀገር ስለሆነ በጣም ብዙ ዘይት ያለው ሀገር ስለሆነ እንደ ሁሉም አይናቸውን እዛ ላይ ተኩረው በራሳቸው ደግሞ ከፋፍለው ለምሳሌ አሁን ግብጽ፣ ሳውዲ አረቢያ ዘንድ ራሽያ እነዚህ አንድ ካምፕ ሆኖ ያንን የመደገፍ አይነት ነገር። ቱርክ ደግሞ አሁን ትሪፖሊ ያለውን መንግስት እንትን አሁን በቅርብ ጊዜ ከፍተኛ የሆነ አዲስ አበባ ላይ ያደረሰበት የዚህ የሀፍታር ቦ ይሄ የጦር አበጋዙ ጦር አበጋዙ ካሊፋ ሀፍታር ተመትቷል። በጣም በከፍተኛ ሁኔታ የያዘው በጣም ስትራቴጂክ የሆነ አውሮፕላን ማረፊያ የጦር አውሮፕላን ማረፊያ አስለቅቀውታል። አሁን እንደው ብዙ ቅጥረኞች መርስ መሬስ የሚባሉ የራሽያ ከሲሪያ ከሱዳን የመጡት ሁሉ አሁን እየለቀቁ ነው ከትሪፖሊ አካባቢ ትሪፖሊ አካባቢ ነው እና ወደ ጥያቄ ልመለስና እንግዲህ ግብጽ አንደኛ ጎረቤት ሀገር ነች ለሊቢያ። ሁለተኛ በጣም ከሊፋ ሀፍታርን የኔት ወራዊ በጋዙ የምትደግፍ ሀገር ነች እና ባልታሰበው ሁኔታ እንደዚህ በከፍተኛ ሁኔታ ሲመጣባት ያው ብዙ ኢንቨስት አድርጋለች ከሳውዲ ጋርም ከሁሉም ጋር አድርጋ ያው ብዙ ነገራቸውን ይበታትበባቸዋል። በቀጥታ በተዘዋዋሪ መንገድ በዚህ በኩል የሚደግፉት ቡድን ተመጣባቸው። ሳይና ላይ የሀይለኛ የሆነ እንቅስቃሴ አለ። የተባበሩት መንግስታት ዋና ጸሐፊው አውሮፓ ሕብረት እንዲሁም በቅርብ ያወጣው ላይ እኛ ግድቡንም እውቅና ሰጥነዋል። የኢትዮጵያንም የልማት የልማት እንቅስቃሴውን በሙሉ እንቀበላለን የሚል ከፍተኛ አባባል ነው እና እ ሁሉ ተጠራቅመው እንደ የዚህ ደግሞ የኒ አሜሪካው ጄሲ ጃክሰን ጉደኛ የሆነ ጽሁ የብላክ ኮከስ የሚባል ጻፉት አራት ገጽ ነው። በጣም በጣም ጉደኛ ነው። ምልከ ታሪክ ጭምሮ እስካሁን ያለውን እንዲሁም አንዳንድ ነገር እኛም ብዙ የማናውቀውን ነገር ሁሉ ፈልፍሎ ያወጣ ነው። ከግራም፣ ከቀኝም፣ ከፊትም ከኋላም ነገሮች ሲመጡ ደግሞ አሁን ከአንድ ወር ከሁለት ወር በኋላ ደግሞ ውሀው ይጠረቀማል ሲባል ምንም ምርጫ የላቸውም። ለተለያየ ምክንያት እንግዲህ ጊዜ ለመግዛት ሊሆን ይችላል ምል አስባቸውን በጣም የተለዋወጠ አቋም ስላላቸው በሶስት ሀገሮች ማለትም ግን በሱዳን በግብፅና በኢትዮጵያ መካከል ሊጀመር ይችላል በተባለ ውይይትና ድርድር እርስ እንዲያውም ንግግር ነው ነው የሚሉት የኢትዮጵያ ተደራዳሪዎች ትኩረት ሊሰጧቸው ይገባል ያሏቸውን ቁም ነገሮች ጠቃቅሰዋል። አንዱና የመጀመሪያው የኢትዮጵያ ተደራዳሪዎች ባለፈው የካቲት ወር በዋሽንግተን የተዘጋጀውን ወደ አንድ ወገን ያጋደለ የስምምነት ሰነድ ላለመፈረም የወሰዱትን ጽኑ አቋም በመደገፍ ወደፊትም የኢትዮጵያ ድርድር መመስረት ያለበት በዚህ ጽኑ አቋም መሠረት መሆን እንዳለበት ይመክራሉ። ይህም ኮንቲኒቲ ፓር ኤክሰላ ለሚለው መሪ ተገቢውን አክብሮት በመስጠት እንደሆነ ይገልጻሉ። እስቲ ይህንን ቴክኒካዊ ኃይለ ቃል ጭምር በማስረዳት ሀሳቡን ዘርዘር አድርገው ለአድማጮቻችን ያቅርቡልን። ስምንም በአስፈልግም ሜካ ሜዱ ከመጀመሪያው ጀምሮ ውስጥ ነው። በጣም የሚገርመው ነገር እኔ አንተን አሜሪካ ሄድ ነው ይሄኛ ዴሌጌሽን የድርድር ቡድን ሲባል ኢሚዲየትሊ ነው ሪፖርተር ጋዜጣ ላይ አማርኛ ትክክል እንዳልሆነ ለምን፣ ለምንስ አሜሪካ ይካሄዳል? ምክንያቱም ይሄ እዛ ላይ ደጋግሜ ያልኩትም ሌሎችም ላይ ያልኩት ምንድነው ይሄ የአፍሪካዊ ችግር ነው። አፍሪካን ፕሮብለምስ ቱ አፍሪካን ሶሉሽንስ የሚል አፍሪካን የአፍሪካ ህብረት ሞቶ አለና የተፋሰሱ ሀገሮች አሉ፣ ናይል ቤዝን ኢኒሼቲቭ አለ፣ ብዙ ወዳጅ የአፍሪካ ሀገሮች አሉ። አሜሪካን ሀገር አሜሪካ ስለ አሜሪካ ከናይል ቤት በታሚር ሀገር የራሳቸው የሆነ ጂኦ ፖለቲካል ኢንትረስት ያላቸው እንትኖች እያሉ እዛ ላይ እንዴት ቡድናችን ወይም የኛ ተደራዳሪ ቡድን እንዴት በምን ሁኔታ ተታለው እንዲ ሄለዋል? አሁን ሌት አደለም፣ አልዘገየም። ፌብሪፌብሩዋሪ መጨረሻ ላይ የካቲት መጨረሻ ላይ ያንን ስምምነት አነት አማሉ ጊዜ ይሰጠናሉ። ስምምነቱን አልፈረምም አሉ። ምክንያቱም ስምምነቱ የኢትዮጵያን ሉዋላዊ ጥቅም የኢትዮጵያን ፍላጎት ከግድቡም ጋር በተያያዘ በአጠቃላይ ከናይል ጋር በተያያዘ በሙሉ ሉዋላዊነታችን የሚገርሰ ነበር። ከፕሮፌሰር ተስፋዬ ጋር በታላቁ ህዳሴ ግድብ ዙሪያ ያደረግነው ውይይት በዚህ አልተቋጨም። ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውንና እንግዳውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።